በባህር ዳር ከተማ የአስቸኳይ ጊዜ አዋጁን ጥሳችሁ በጋራ ተንቀሳቅሳችኋል በሚል ከትላንት በስቲያ ቅዳሜ በቁጥጥር ስር የዋሉ 19 ሰዎች እስከ ዛሬ ፍርድ ቤት አለመቅረባቸውንና ምርመራ እየተደረገባቸው እንደሚገኝ እስረኞቹን የጎበኟቸው ግለሰቦች ለዶይቸ ቬለ ተናገሩ። ከታሳሪዎቹ ውስጥ አብዛኞቹ አዲስ ሀገር አቀፍ የፖለቲካ ፓርቲ ለማቋቋም በእንቅስቃሴ ላይ የነበሩ ናቸው ተብሏል። በቁጥጥር ስር የዋሉትን ግለሰቦች በትላንትናው ዕለት የጎበኙት የባህር ዳር ዩኒቨርሲቲ መምህር አቶ ጌትነት አልማው ከታሳሪዎቹ የሰሙትን እንዲህ ያካፍለዋል። የራስ ፕሮግራም ነበራቸው። ከዛ በኋላ ወደ ጣና ጉዞ አድርገው ነበር ጣና ያለበትን ወቅታዊ ሁኔታም ለማየት በሚል እና ዶክተር ደሳለኝም አሉ ከፍተኛ እንቦጭ ላይ ተመራማሪ ናቸው። እሳቸው የባህር ዳር ዩኒቨርሲቲ መምህር ናቸው። እነሱ ሆነ ዋይተው ሲመለሱ ከጀልባ ሲወርዱ እንደያዟቸው ነው የነገሩ ደ እና ከዛ ከተያዙ በኋላ ትናንት እኔ በአካል ሄደን አይተናቸዋል። ዘጠነኛ ፖሊስ ጣቢያን ያሉት ባህር ዳር ላይ አቶ ጋሻው አሉ በለጠ እነዚህ አሉ ቁጥራቸው ኤግዛክት ሚኒ አሁን አስራ ዘጠ ጤና የሚያገኙ እንዲሁ በትክክል በመጥፋታቸው እንደታሰሩ ነው የነገሩ እና እንደተያዙም እንደተደበደቡ መረጃ ሰጥተውናል። በባህር ዳር በእስር ላይ ከሚገኙት ውስጥ ከባህር ዳር ዩኒቨርሲቲው ከዶክተር ደሳሌ ሌላ አራት ተጨማሪ የዩኒቨርሲቲ መምህራን እንደሚገኙበት በቅርበት የሚያውቋቸው ለዶይቸ ቨላ አስረድተዋል። ከታሳሪዎች ውስጥ በአማራ መገናኛ ብዙሃን ድርጅት ውስጥ ባርታይነት የሚያገለግለው ንጋቱ አስረስና አሁን በህትመት ላይ የሌለው የቀለም ቀንድ ጋዜጣ አዘጋጅ የነበረው በለጠ ካሳም እንደሚገኙበት ጠቁመዋል። የፕሮፌሰር አስራት ወልደየስን ታሪክ የሚያትተውን አንጸባራቂው ኮከብ የተሰኘውን መጽሐፍ የጻፈው መምህር ጋሻው መርሻም ከተያዙት መካከል አንዱ እንደሆነ ተናግረዋል። 19ኙን ግለሰቦች በቁጥጥር ስር ያዋላቸው የአስቸኳይ ጊዜ አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት እንደሆነ የሚናገሩት የቅርብ ሰዎቻቸው ለመታሰራቸው በምክንያትነት የቀረበላቸው በጋራ ተንቀሳቅሳቸዋል የሚል እንደሆነ ገልጸዋል። አቶ ጌትነትም ተመሳሳይ ምክንያት ከእስረኞቹ መስማታቸውን ይናገራሉ። በአርባ ስምንት ሰዓታት ውስጥ ፍርድ ቤት የመቅረባቸው ጉዳይም አጠራጣሪ እንደሆነ ያስረዳሉ። አሁን ካለው ወቅታዊ ሁኔታ ጋር በጋራ መንቀሳቀስ አይቻልም እና ይህንም በጋራ ተንቀሳቀሳችኋል የሚል ተሰጥቶናል ና ያሉን ትናንት ደርስ ጠይቃቸውኛ ምክንያት ብቻ እንጂ ክስ እንዳልቀረበባቸው እንግዲህ አሁን ካለው ወቅታዊ ሁኔታ ጋር በአርባ ስምንት ሰዓት ይቀርባሉ ወይ የሚለውም መታየት ነው የሚኖርበት። አሁን እስረኞቹን ዛሬ በፖሊስ ጣቢያ የጎበኟቸው የቅርብ ሰዎቻቸው እስካሁን ፍርድ ቤት አለመቅረባቸውን ተናግረዋል። ባለፈው የካቲት ወር አጋማሽ ይፋ የተደረገው የአስቸኳይ ጊዜ አዋጅ ዝርዝር ያፈጻጸም መመሪያ የተከለከሉ ተግባራትን በዘረዘረበት ክፍሉ ላይ በጋራ መንቀሳቀስ የሚለው መከልከሉን በግልጽ አያስቀምጥም። ሆኖም ያልተፈቀዱ ሰልፍና የአደባባይ ስብሰባዎችን ይከለክላል። ከጋዜጠኛ ንጋቱ አስረስ ውጭ የታሰሩት ግለሰቦች አዲስ የፖለቲካ ፓርቲ ለመመስረት እንቅስቃሴ ማድረጋቸውን የአዲሱ ፓርቲ ምስረታ አመቻች ኮሚቴ አባል አቶ ክርስቲያን ታደለ ይናገራሉ። እንቅስቃሴያቸውን በሕጋዊ መንገድ ከጀመሩ አራት ወር እንዳለፋቸው የሚያስረዱት የኮሚቴው አባል ግለሰቦቹ በታሰሩበት ዕለት ተሰባስበው እራት እየበሉ ከመመካከር ውጭ ስብሰባ ለማካሄዳቸውን ይገልጻሉ። የሄዱበትም ዋና ዓላማ እውነቱን ለመናገር ስብሰባም አልነበረም። በአስቸኳይ ጊዜ አዋጅ ስብሰባዎች ሲዘጋጁ አስቀድሞ ኢንፎርም ማድረግ የሚጠይቅ ስለሆነ መስራች ጉባኤ ለማካሄድ ለዛ ለመስራች ጉባኤ የሚያስፈልጉ አንዳንድ ቅድመ ዝግጅቶችን ለማካሄድ ምን ያህል ሰው መገኘት አለበት፣ የት ነው ስብሰባው የሚካሄደው፣ እንዴት ማካሄድ አለብን የሚሉትን ጨምሮ አንዳንድ ነገሮችን ህጉ በሚፈቅደው መንገድ ለመሄድ እንደ ቤተሰብ ተሰባ በሚመካከሩበት ወቅት ነው አጋጣሚ ሆነው የታሰሩት፣ እና እጅግ የሚያሳዝን ነው። እኛ ምን ማድረግ እንዳለብንም ግራዬ እስክንጋባ ድረስ ነው። እኛ ሰላማዊነት ወንጀል ነው ወይ እስክንል ድረስ ህግን ማክበር ምንድን ነው ደንብ ከመተላለፍ ተቆጠረ ወይ? እኛ ይህንን ምርጫ ቦርድ ያውቃል በየደረጃው ያለው የመንግስት አካላትም ያውቃሉ እና ምን አዲስ ነገር እንደተገኘ አላውቅም። የመስራች ጉባኤውን ለማካሄድ በሂደት ላይ የሚገኘው አዲሱ ፓርቲ የአማራን ክልል መሰረት አድርጎ የሚንቀሳቀስ ነው ተብሏል። በምስረታ ላይ ያለው ፓርቲያቸው ከኢትዮጵያ ብሔራዊ ምርጫ ቦርድ አባላትን የሚመዘግቡበት ፎርም መቀበሉን የሚናገሩት አቶ ክርስቲያን እስካሁን ወደ አንድ ሺህ አባላት ገደማ መመዝገባቸውን ተናግረዋል። በቁጥጥር ስር ስለዋሉት የፓርቲው መስራቾች ጉዳይ የተጠየቁት የኢትዮጵያ ብሔራዊ ምርጫ ቦርድ የሕዝብ ግንኙነት ኃላፊ አቶ ተስፋለም አባይ ጉዳዩን አስመልክቶ አቤቱታ ያቀረበ አካል እንደሌለ ተናግረዋል። ማንኛውም ዜጋ የፖለቲካ ፓርቲ መሰረታ ለ ቢ ፎርማት ለማወቅ ነው ከኛም የወስደው እንጂ ከዛ በኋላ የመስፋች አባላት አሰባስበው ወደ ጠቅላላ ጉባኤ ያካሄደ አመራር አስመርጦ በሙሉ ሲያመጣ ቦርድ ያየዋል። በዚህ ሂደት ላይ ያጋጠመን ችግር ካለ ማለት ነው ቦርዱ ያየዋል። ስለዚህ እኛ ጋር የደረሰ አንድ ነገር የለም። በእንደዚህ ሁነን ታስረን ና የሚሆን ነገር ግን የደረሰ ነገር የለም። የአማራ ክልል የመንግስት ኮሚዩኒኬሽን ጉዳዮች ጽህፈት ቤት ምክትል ኃላፊ አቶ ጸጋይ በቀለ ጉዳ ጉዳዩን ገና ለማጣራት እየሞከሩ እንደሆነና በቂ መረጃ እንዳላገኙ ለዶቼ ቬለ ተናግረዋል። የባህር ዳር ፖሊስ አዛዥን ለማግኘት በተደጋጋሚ ብንደውልም ምላሽ አላገኘንም።